ኤስ ቢ ኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ባለሥልጣናት ኮሮና ቫይረስን ለመከላከል የሕክምና አቅርቦቶችን እያከማቹ ነው የኒውዚላንድ ጠቅላይ ሚኒስትር አውስትሬልያ የቀድሞ ኒውዚላንድ ነዋሪዎችን ወደ መጡበት የመመለስን ፖሊሲ ተቃወሙ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አውስትሬልያ ውስጥ የኮሮና ቫይረስን ለመከላከል በቂ የሕክምና አቅርቦቶች መከማቸታቸውን የፌዴራል መንግሥቱ አስታወቀ። የፌዴራልና የክፍለ አገር ጠቅላይ ሚኒስትራት ድንገት ቫይረሱ ቢስፋፋ በቂ መከላከል ለማድረግ እቅድ መንደፋቸውን ገልጠዋል። የአውስትሬሊያ ዋና የሕክምና ኃላፊ ፕሮፌሰር ብሬንደን መርፊ የሕክምና አቅርቦቶቹን አስፈላጊ ወደሆኑ ስፍራዎች ለማጓጓዝ ስንዱ መሆናቸውን ጠቅሰዋል። አክለውም ወደ አውስትሬሊያ ከዘለቀ በዝግታ ሚስፋፋ ወይም በፍጥነት እንዳመጣጡ ምላሽ እንሰጣለን። ለሁሉም አይነት አመጣጦች ዝግጁ ሆነን መጠባበቅ ግድለናል። ይህ ይሆናል ብሎ ከወዲሁ ግምትን መስጠት ግና ጠቃሚ ነው ብዬ አላስብም ብለዋል። የቪክቶሪያ ጤና ጥበቃ ሚኒስትር ጄኒ ሚካኮስ በበኩላቸው በመላው አገሪቱ በሁሉም መንግስታት ዘንድ እንደምን ክስተቶችን እንደምን እንደምንገመግምና ምላሽ መስጠት እንዳለብን ዝግጁነት አለ። በዛሬ ዕለት ያሳለፍነው ውሳኔም ማናቸውም የጤና ስርዓቱ አካላት በአንድነት ያላንዳችን ከን ተግባራቸውን እንዲከውኑ ነው። ያም ከጂፒኤስ እስከ ፋርማሲዎች፣ ሆስፒታልና የአረጋውያን መጦሪያ መስኮች ድረስ የሚያካትት ነው በማለት አውስትሬሊያ ለከፋ የቫይረስ መስፋፋት በቂ መከላከል ማድረግ እንድትችል ስንዱ መሆን እንደሚያሻት አስታውቀዋል የሉላዊ ገበያ ማሽቆልቆልን ተከትሎ የአውስትሬሊያ አክሲዮኖችም ዛሬ አርብ አሽቆልቁላል ይህ በእንዲህ እንዳለም ኒውዚላንድ አንድ በቅርቡ ከኢራን የተመለሰ ዜጋዋ በቫይረሱ ይጠቃ መሆኑን ገልጣለች በቫይረሱ ይጠቁት ግለሰብ የ60 ዓመት ሰው ሲሆኑ በአሁኑ ወቅት ኦክላንድ ሆስፒታል ውስጥ ህክምና ይደረገላቸው ይገኛሉ ግለሰቡ ወደ ኒውዚላንድ የዘለቁት ከቴህራን ተነስተው ኢንዶኔዥያ ቆይታ ካደረጉ በኋላ መሆኑም ተነግሯል። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አድን በዛሬው እለት ከጠቅላይ ሚኒስትር ስኮት ሞሪሰን ጋር በጋራ ጋዜጣዊ መግለጫ በሰጡበት ወቅት አውስትራሊያ የኒውዚላንድ መኖሪያ ያላቸውን ወደ መጡበት የመመለሱን ፖሊሲ እንድትገታ አሳስበዋል። አውስትራሊያ ግለሰቦቹን ወደ ኒውዚላንድ የምትመልሰው በወንጀል ተከሰው ቅጣት የጣለባቸውን ሲሆን ጠቅላይ ሚኒስትር ጀሲንዳ አደንግና የኒውዚላንድ ዜግነትና ቁርኝት የሌላቸውን ግለሰቦች መመለሱ መልካም አይደለም ባይ ናቸው። ይሁንና ጠቅላይ ሚኒስትር ስኮት ሞሪሰን የአውስትራሊያን ሕግ ሲጥሱ እርምጃ እንወስዳለን የሚል ምላሽ ሰጥተዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ ባለሥልጣናት ኮሮና ቫይረስን ለመከላከል የሕክምና አቅርቦቶችን እያከማቹ ነው። የኒው ዚላንድ ጠቅላይ ሚኒስትር አውስትሬሊያ የኒው ዚላንድ ነዋሪዎችን ወደ መጡበት የመመለስ ፖሊሲ ተቃወሙ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።